ካለፉት ሶስት ዓመታት ወዲህ የህብረቱ ዋና አጀንዳ የሆነው የብሬግዚት ጉዳይ ሁለቱ ወገኖች የመሪዎቹ ጉባኤ ከመጀመሩ በፊት ከስምምነት መድረሳቸው የተገለጸ ሲሆን የህብረቱ መሪዎችም ስምምነቱን የተቀበሉትና ያጸደቁት ስለመሆኑ ተገልጿል። የህብረቱ ፕሬዚዳንት ሚስተር ዶናልድ ቱስክ ይህንን ሲያበስሩ የአውሮፓ ካውንስል ይህንን ስምምነት ተቀብሎታል። ይህም በዚህ ጉዳይ ከመጨረሻው ምዕራፍ ላይ እየደረስን መሆኑን ያሳያል ብለዋል። ከቀድሞዋ የብሪታንያ ጠቅላይ ሚኒስትር ወይዘሮ ቴሬዛ ሜይ ጋርም ከስምምነት ተደርሶ የነበር መሆኑን የጠቀሱት ፕሬዚዳንት ቱስክ የአሁኑ ስምምነት የተለየበትንም አስረድተዋል። ካለፈው ስምምነት ጋር ሲወዳደር አዲሱ ነገር ጠቅላይ ሚኒስትር ቦሪስ ጆንሰን የጉምሩክ መቆጣጠሪያ ጣቢያው በሰሜን አይርላንድ መግቢያ ወይም ወደብ ላይ እንዲሆን የቀረበውን ሀሳብ መቀበላቸው ነው። ይህ ስምምነት በሰሜን አይርላንድ እና አይርላንድ ደንበር ላይ ምንም አይነት ቁጥጥር እንዳይደረግና የነፃ ገበያ መርሃችንንም የማያደናቀፍ ይሆናል። ይህ ስምምነትም ብሪታንያ ከህብረቱ መውጣቷ እውን መሆኑን የሚያሳይ ነው በማለትም በዚህ ጉዳይ በግል የሚያዝኑ መሆናቸውን ጠቅሰው ሆኖም ግን ብሪታንያ አንድ ቀን ትመለሳለች ብለው እንደሚያምኑ ያላቸውን ተስፋ ገልጸዋል። የኮሚሽኑ ፕሬዚዳንት ሚስተር ዦንከር በበኩላቸው የደረሱበት ስምምነት ከተራ ስምምነት ያለፈና በብሬክዚት ምክንያት የተፈጠሩትን ችግሮች የምናስተናግድበት ህጋዊ ማዕቀፍም ያለው ነው በማለት ከስምምነት በመደረሱ ደስ ያላቸውና እፎይታም ያገኙ መሆናቸውን ገልጸዋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰንም በሰጡት አስተያየት እሳቸው የብሪታንያን ጥቅምና ሉዓላዊነት ያስጠበቀ ስምምነት ነው ካሉት አዲስ ስምምነት ላይ በመደረሱ የተሰማቸውን ደስታ ገልጸው ፓርላማቸው ስምምነቱን ተቀብሎ እንደሚያጸድቀው ያላቸውን እምነት ገልጸዋል። ይሁን እንጂ ነገ የሚሰበሰበው የብሪታንያ ፓርላማ ስምምነቱን የሚቀበለው ስለመሆኑ እስካሁን አስተማማኝ ሁኔታ እንደሌለ ነው የሚነገረው። የጠቅላይ ሚኒስትር ቦሪስ መንግስት አጋር የሆነው የሰሜን አይርላንድ አንድነት ፓርቲ ራሱ ስምምነቱን የማይቀበለው መሆኑን የገለጸ ሲሆን የተቃዋሚው ሌበር ፓርቲ መሪም እንደዚሁ ስምምነቱን እንደሚቃወሙ አስታውቀዋል። ያም ሆኖ በርከት ያሉ የተቃዋሚው ፓርቲ አባላት ስምምነቱን ሊደግፉና በአብላጫ ድምፅ ሊያልፍ ይችል ይሆናል የሚል ተስፋ አለ። በአውሮፓ ሕብረት በኩል ስምምነቱ በብሪታንያም ሆነ በአውሮፓ ሕብረት ፓርላማዎች አልፎ የሁለቱ ወገኖች የተራዘመ የፍቺ ውዝግብ እንዲቋጭ ፍላጎቱ ያለ ቢሆንም ስምምነቱ በብሪታንያ ፓርላማ ውድቅ ሆኖ ጠቅላይ ሚኒስትር ጆንሰን የብሬግዚት ጊዜ ይራዘምልኝ ጥያቄ ካቀረቡ ግን ህብረቱ ጥያቄውን ውድቅ ያደርገዋል ተብሎ እንደማይገመት ነው ታዛቢዎች የሚናገሩት። የህብረቱ መሪዎች ቱርክ በሶሪያ ላይ በወሰደችው ወታደራዊ እርምጃ የህብረቱ የውጭ ጉዳይ ሚኒስትሮች ባለፈው ሰኞ ያሳለፉትን ውሳኔ በማጽደቅ ቱርክ በሰሜን ምስራቅ ሶሪያ የከፈተችውን ወታደራዊ ጥቃት እንድታቆምና ዓለም አቀፍ ህግንም እንድታከብር ጠይቀዋል። የውጭ ጉዳይ ሚኒስትሮቹ አባል መንግስታት ለቱርክ የጦር መሳሪያ እንዳይሸጡ ያስተላለፉትን ውሳኔም ተግባራዊ ለማድረግ ተስማምተዋል። የቱርክ የሱሪያ ወረራ በአውሮፓውያኑ ዘንድ የአካባቢውን የፖለቲካና ወታደራዊ ሁኔታ የበለጠ ያወሳስበዋል፣ ለአውሮፓ ህብረትም ተጨማሪ የስደተኞች ቀውስ ያመጣል፣ የደህንነት ስጋትም ይፈጥራል የሚል እምነት አሳድሯል። ገበያ ንጉሴ ለዲ ደብልዩ ብራስልስ።